ሰልፈኞቹ የኢትዮጵያ መንግስት በገዛ ዜጎቹ መካከል የሚያደርገውን የዘርና የጎሳ ልዩነት አውግዘው የዓለም አቀፉ ማህበረሰብ ይህንን ድብቅ አጀንዳ በዝምታ ማለፍ እንደሌለበት ነበር የገለጹት። በሰልፉ ላይ ከተገኙት ውስጥ የጋራ እንቅስቃሴ ለአዲሲቷ ኢትዮጵያ ሰብአዊ መብት ተሟጋች ዋና ዳይሬክተር ኦባንግ ሜቶ የሚከተለውን ገልጸውልኛል። መጀመሪያ የሚያስተላለፈው ምልክት ካለ ያዘን ነው። በቃ በጣም ነው ያዘንኩት። ምክንያቱም ከባለፉ ከቅዳሜ እስከ ሰኞ ዕለት የሞቱ ወንድሞቻችንን አየቶቻችንን ወደ ኦሮሚያ ክፍለ ሀገር ብቻ እንድሰማ ከሆነ ከአንድ መቶ አምሳ ሁለት በላይ ነው እና ወደ አማራ ክልል አካባቢ ወልሙስ ጋር በበላይ እና ወልሙት ጠቅላላ ወደ ሁለት መቶ ሰዎች ማለት ነው። በእኛ የምንኖሩበት ዓለም እንኳን በየቦታውም እንደዚህ አይነት ብዙ ህዝብ መለቀቁቱ ራሱ በጣም ነው ያዘንኩት። አዘኑ ነው ምክንያቱም የሞቱ ወጣቶች ለወፊቱ ትውልድ የኛ አስተማሪዎችን ኢንጂነር ዶክተር ሊሆኑ የመሆኑ ሰናቶች ነበሩ እና ኔነኚ የሚያስተላለፉ መልዕክቱ ሌላ ምንድን ነው? ኔነኚ ልጆች መሞት የለበትም። አቶ ኦባንግ ዜጎች የጠየቁት መብት ነው። መብት የሚጠይቅ እንዴት ይገደላል? ይሉና ሀሳባቸውን ሲቀጥሉ ሰላማዊ ሰልፍ ነው እነሱ እየጠይቁ መብታችን በቃ ይቀበር ማለት ነው ምነሱ እየጠየቅኩ በህግ እንኳን በመንግስት በኢትዮጵያን ኮንስቲቱሽን ሪኳየር የተደረገ ነገር ነው እና እኔኝ ልጆች እንደዚህ ዝም ብሎ መሞት የለበትም እና ዋና ጥያቄው መንግስቱ ማለት ነው የመንግስቱ ድካማነት ያሳያል። በዚህ ብኩል ነ ሁለት መቶ ሰው ቀርቶ አንድ ሰው እንኳን አንድ ኢትዮጵያዊ ህይወት እንድንጠፋ አንፈልግም። ከዚህ ይሄ ነገር ግድዬ እንድንቆም ማለት አሁን ኢትዮጵያ ውስጥ እያለ መንግስት በብዙ ነገር ላይ ነው ላስማማ እንችላለን፣ ግን ህዝባችን በወንድሞቻችን ልጆቻችን መገደሉ መረሰኑ ማንም ሰው የማይቀበል ነገር ነውና ለመንግስት የምናስተላለፈው መልእክቱ ይሄው ግድያ እንድቆም እንደቆም አንዱ እሱ ነው። በሌላውም ሚራብ ሀገሮቹ ደግሞ ያው መልእክት እናስተላለፋለን። በሚራብ ሀገሮች ፍረንሳይ ሀገር ነው አርባ ሰው ሲሞት አለሙ በሙሉ ሆኖ ያሉ እና ለእኛ ግን አሁን ሰዓት ነው ነቀና ይሄ ራሱ በጣም ያሳፍራል እያሳዝናል። በሌላ በኩል ደግሞ ያው አሜሪካ ላይ አሜሪካ መንግስት የምናስተላለፈው ምልክት ዛሬም ትላንትም እነሱ ኮንታክት ያደረግነም ምንድን ነው ከዚህ በፊት ናይት ክለብ አርባ ሰዎች ሲሞቱ አሜሪካ በሙሉ ሆኖ ነው ያለና የሰው ልጅ ወጥ እኮ እኩል ነው ማለት ነው። እና ለነኝህ ሰዎች እያስተላለፍን አሜሪካዎቹና እናንተ እዚህ መሆን የለባትም። ለምን ትባል የኢትዮጵያ መንግስት የአሜሪካ እርዳታ ባይኖር ኖሩ እንደዚህ አይኖርም ነበር። እና እንደ ሰብአዊ መብት ተሟጋች ሆኜ እንቅድም እንዳልኩት አንድ ኢትዮጵያውያን ህይወት እንድተፋ አንፈልገው። በዩናይትድ ስቴትስ ውጭ ጉዳይ ሚኒስትር መስሪያ ቤት የአፍሪካ ጉዳይ ቃል አቀባይ ሚስ ማርያን ዎለርስ በኢሜይል በሰጡት መልስ ደግሞ በኦሮሚያና አማራ ክልል የሚካሄደው አመጽ እጅግ አሳስቦናል። በአመፁ ለነዛ ህይወታቸውን ላጡ ቤተሰቦች የተሰማንን የጠለቀ ሐዘን እንገልጻለን። ለደረሰው የህይወትና የምጣኔ ሀብት ውድመትም አዝነናል። ጉዳዩ የሚመለከታቸው አካላት ገንቢና ሰላማዊ ውይይት እንዲጀምሩም እንጠይቃለን። የዜጎች ህገ መንግስታዊ መብቶችም እንዲከበሩ ጥሪ እናቀርባለን። የተቃዋሚ አካላት በሰላማዊ ሰልፍ የመሰብሰብና ሀሳብን የመግለጽ መብታቸው እንዲከበር ጭምር ብለዋል። የተለያዩ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችም ባወጧቸው ዘገባዎች የኢትዮጵያ መንግስት የጭካኔ ግድያ ማውገዛቸው ይታወሳል። ለዶች ቬለ ራዲዮ ዘገባ መክብብ ሸዋ ነኝ ከዋሽንግተን ዲሲ